ሰላም ለናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬው መሰናዶ በግጥም ይጀምራል። በእውቀቱ ስዩም ፈገግታ ነው የሚቀድመኝ ይለናል። ፈገግታ ነው የሚቀድመኝ የዕድሜ ንፋስ በገላዬ ተረማምዶ ኮበለለ ልቤን ክንዴን እያዛለ ያቀፉትን እየቀማ ያያዝኩትን እያስጣለ እድል በኔ ጨከነ ስል በምረት እጅ ደባበሰኝ አንቺን ነጥቆ ከቅፌ ላይ በትውስታ ደግሞ ካሰኝ አስታወሰኝ አስታወሰኝ ወዲያው ታይቶ ጠፊ ኩርፊያሽ ገራ ምሳቀሽ ልዝብ ልፍያሽ የዓለም ዘፋኝ የማያውቀው የግልሽ ዳንስ ውዝዋዜ ትውስ ባለኝ ጊዜ ከግር ጥፍሬ እስከ ጠጉሬ ደስታ ነው የሚያቀልመኝ። የአንቺን ነገር ባሰብኹ ቁጥር ፈገግታ ነው የሚቀድመኝ። በሰጠሽኝ ጸጋ መጠን የሠራሽኝ ጉዳይ አልቅም፣ እኔ ባንቺ ትዝታ እንጂ በተራቢ ቀልድ አልስቅም። ማፍቀር ማለት ለካ ፍቹ መጃጃል ነው። አውቆ ፈቅዶ ከገደል ላይ መወርወር ነው ተጨፍኖ በራስ ፈርዶ አፈቀርሁሽ በየቀኑ ተጃጃል ሁይ ደጋግሜ ከገደል ላይ ተከስክሼ ሞተ ሲሉኝ አገግሜ ያጥንቶቼን ርጋፊ እንደ ዛጎል ለቃቅሜ እንደ ቆሎ ጥርሴን ቅሜ፣ ያደረግኩኝ ሲደንቀኝ፣ ያደረግሽኝ ሲገርመኝ፣ እፍረት ጸጸት አይደለም ፈገግታ ነው የሚቀድመኝ። አውቃለሁኝ፣ ጊዜው ሄዷል ታሪካችን ተጠቅልሏል በርንበት ጎዳና ላይ የመለየት ዝናብ ጥሏል። በእርምጃችን ምልክት ላይ ረጃጅም ሰርዶ በቅሏል። ብቻ ሙሾ ቢደረደር የሆነውን ላይለውጠው። ለምባ የማ ፊት አልሰጠው ያሳሳመሽ ለዛ ቀርቶ እንደንጐቻ የሚጥመኝ የነከስሽኝ፣ የቧጨርሽኝ አገርሽቶ ቁስሎ ሲያመኝ፣ ፈገግታ ነው የሚቀድመኝ። በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ቀጣዩ መሰናዱ ከአንድ ወጣት ጋር ያስተዋውቀናል። ኢትዮጵያዊ የምስል ዘጋቢ ነው። ሶለን ገመች ይባላል። ትልቅ ክብር የሚሰጠው ሮሪፔክ ሽልማትን ከሰሞኑ ተቀብሏል። በ1990ዎቹ የጎርጎሳውያኑ ዘመን ሩሲያ ውስጥ በስራ ላይ እያለ በተገደለው ጋዜጠኛ ሮሪፔክ ስም የተሰየመ ሽልማት በመላ ዓለም ላይ የላቀ ስራ ላሳዩ ፍሪላንስ ጋዜጠኞች የሚሰጥ ሽልማት ነው። ላለፉት ሰባት ዓመታት ለአሶሼትድ ፕሬስ በምስል ዘጋቢነት ከሰራው ሶለን ገመቹ ጋር ለሽልማት ስላበቃው ስራና ተያያዥ ጉዳዮች ተወያይተናል። እጅግ በጣም አመሰግናለሁ ሶለን ገመቹ፣ የዘንድሮው የሮሪፔክ ሽልማት አሸናፊ በመሆንህ በመጀመሪያ እንኳን ደስ ያለህ ለማለት እወዳለሁ። እኔም እጅግ አመሰግናለሁ። አስቀድመን ለሽልማት ስላበቁህ የምስል ዘገባዎች ወይም የምስል ስራዎች ቀድመን እናውራ። መቼና በምን ሁኔታ ነበረ ዘገባውን የሰራኸው? ምስሎቹ እና ዘገባዎቹ የተሰሩት ልክ ጦርነቱ እንደተከፈተ በአንድ ሳምንት ከዛ ወዲህ ደግሞ መንግስት ፍቃድ ሰጥቶን ወደ ትግራይ ሄደን የሰራናቸው ነው። የተቀረጹበት ቦታዎች ማይካድራ በጣም ሰፊ ዘገባ ያደረግንበት ማይካድራ ነው አንዱ። ሁለተኛ ደግሞ ትግራይ መቀሌ እና በአካባቢው ያሉ አንድ ሁለት ሶስት አካባቢዎች ላይ ሄደን እየሰራ ነው። ስትደርስ የነበረው ስሜት ምንድን ነበረ? በአጠቃላይ ያየኸው ከዛ በፊት ስትሰራቸው ከነበሩ ነገሮች የተለየ ትዕይንት ነበር ወይ? የማይካድራ ስንደርስ እኛ ኤፒ ሶስት ኮሪስፖንዳንት አለ አንድ ቴክስት ላይ የሚሰራ አንድ ፎቶግራፈር እና ቪዲዮግራፈር የሆነን እዛ የደረስ ነው። በደረስንበት ሰዓት ላይ ቦታው ጭር ብሏል። ሱቆች፣ ሁሉም ቢዝነስ ሴንተሮች ዝግ ናቸው። በጣም ጥቂት ሰው ነው የምታየው። የሚዘዋወሩ አብዛኛው የሚሊሻዎች ነው የነበሩት ሰው ከሚሊሻዎቹ ጋር ተመላልሰን አንዳንድ ቦታዎችን አስጎበኙን። በጣም የሚያሳዝን እና በጣም ልብ የሚነካ ነገር ነው ያየ ነው የሰው ልጅ በየቦታው ተጥሎ እንደ ቆሻሻ ነገር እንደማይጠቅም ነገር ተጥሎ ነው ያየ ነው እና በጣም በጣም ልብ የሚነካ እና የሚሰብር እና በህይወቴ ከባድ የሆነ ይታያየውበት ጊዜ ነበረ። ጦርነቱ ወደሚደረግበት የሰሜኑ ኢትዮጵያ ክፍል ለሶስት ጊዜ ያክል ይዳሃል። ጦርነትና ግጭት ደግሞ የሚተዋቸው ትዕይንቶች አስጨናቂና ዘግናኝ ናቸው። ስራህን ስታከናውን የስነ ልቦና ግብ ግብ ውስጥ ገብተ ታውቅ? ሆን ያው እንግዲህ ማንኛውም ሰው እንዲህ አይነት ኢሜጆችን ሲያይ በጣም ይከብዳል። ለምን ለሰው ልጅ ነህና ሰው ላይ የሚደርስ ነገር ሁሉም ልብህን ይነካል፣ መንፈስህንም ይረብሻልና እነዚህን ነገሮች ባየዋቸው ጊዜዎች አዎ፣ ተረብሻለሁ። ሜንታል ሴቴ ላይ አንዳንድ ነገሮችን ፈጥሯል። ግን በእግዚአብሔር እርዳታ እንግዲህ እንደምንም እነዚህን ነገሮች ተቋቁሜ አልፌአለሁ። ምናልባት የተወሰኑትን አሰቃቂ ትዕይንቶች ዳግም ማውራት ላይኖርብን ይችላል። ግን የማትረሳው ወይንም ደግሞ አሁንም ድረስ የምታስባቸው ትዕይንቶች የትኞቹ ነበሩ? በጣም የማረሳቸው ትዕይንቶች ውስጥ አንዱ ሰው ተቀማጅቶ ጉድጓድ ውስጥ የተጣለበት ቦታ አለና እዛ ጋር ሽታውም በጣም ከባድ ነው። በጣም የሚሸት ነበረ። እነዚህ ሰዎች በአግባቡ አልተቀበሩም። እንዲሁ እንደ ቆሻሻ አንድ ቦታ ላይ ተከማችተው ልብሳቸው ብቻ ነው ተጥለው ያለው እና ያ በጣም ከባድ ነው ለአእምሮ፣ ማለት ነው ያ ማየት። ለምን የሰው ልጅ በእግዚአብሔር አምሳል የተፈጠረ ሰው እንደዛ ተጥሎ ስታየው በጣም ያሳዝናል እና እንዲሁም ደግሞ ምን ያህል ጭካኔ ቢሆን ነው እንዲህ አይነት ነገር ወንድምና ወንድም ላይ ወይ ደግሞ እነዚህ ነገሮች እንዲከሰት ያደረጉት ምን አይነት ጭካኔ ቢኖር ነው የሚል በጣም የሚነካ እና የሚያሳዝን ነገር ነው እዛ ጋ ያየሁት። እንዲሁም ደግሞ ያው አንዳንድ ቦታዎች ላይ ትናንሽ ማስግሬቭ የሚባሉት መቃብሮች ነበሩ። እነሱንም ጎብኝተን ነበረ እና እነሱ እነዛ ሰዎች እድል አግኝቷል ለመቀበር ማለት ነው እነዚህ ግን እንዲሁ ተጥሎ ሳይ በጣም የሚያሳዝን ነው። ያን ደግሞ ያው ቀርጸን ለዓለምም ለሁሉም ህብረተሰብ እንዲታይ አርገናል ማለት ነው። የሮድፔክ ሽልማትን ካሸነፍኩ በኋላ መታሰቢያነቱን በመላ ዓለም የጦርነት ሰለባ ለሆኑ ሰዎች በተለይ ደግሞ በሰሜን ኢትዮጵያ ለሚገኙ ጀግና ህጻናትና እናቶች ይሁን ብልሃል። ለእኒህ ወገኖች ትኩረት እንዲሰጥ የፈለክበት ምክንያቱ ምንድን ነው? እንግዲህ እውነት ለመናገር እነዚህ ሰዎች የጦርነቱ ሰለባ ናቸው። በጣም ብዙ መከራና ብዙ ስቃይ የደረሰባቸው ሰዎች ስለሆኑ ከኔ ይልቅ ለነሱ ነው ይሄ ሽልማት የሚገባው። ለምን እነሱ ጀግኖች ናቸው፣ ይህንን ነገር ተቋቁሞ ማለፋቸው። ስለዚህ ለዛ ነው ለነሱ እንዲገባ ያደረኩት። እንዲሁም ደግሞ በአለም ዙሪያ ብዙ ቦታዎች እንዲህ የጦርነት ሰለባ የሆኑ ሰዎች አሉና የሚያልፉበት መንገድ ከባድና በጣም ለሰው አይምሮ የሚከብድ ስለሆነ ነው ይህንን ሽልማት ለእነሱ አሳልፍ የሰጠሁት ማለት ነው። እንግዲህ በመላ ዓለም ግጭትና ጦርነቶች ላይ ተገኝተው የሚዘግቡ ሰዎች ፈተናቸው ብዙ ነው። አንተ ያገኘው ሽልማት መጠሪያ ሮሪፔክ ራሱ በ1990ዎቹ ውስጥ ራሽያ ውስጥ በስራ ላይ ያለ የተገደለ እውቅ ምስል ጋዜጠኛ መጠሪያ ነው። ራስን ለመጠበቅ የምታደርጋቸው ልዩ ነገሮች አሉ ይሆን? ከሞት ለጥቂት የተረፍክባቸው ገጠመኞች ውስጥ ገጥሞ ይሆን? አዎ ገጥሞኛ ቃል። አንዴ እንዲሁ ለዘገባ እየሄድን የመኪና አደጋ ደርሶብን ነበረ። እዛ ላይ እንግዲህ ጉዳት ደርሶብኝ እግዚአብሔር ይመስገን አገግሜ ደግሞ ወደ ስራ የተመልሻለሁ። የጋዜጠኝነት ስራ ከባድ ነው። ለምን ብዙ የሚያጋልጥ ነገሮች ቦታ ሄደን ነው የምንሰራው። እና ግን ምንድን ነው እዛ ያለውን እውነት ለመዘገብ ደግሞ አላማና እንዲሁም ደግሞ ፓሽን ይፈልጋል እና እነዚህ ነገሮች ስላሉ የነዚህ ሰዎች ታሪክ ለመዘገብ ያለንን ጉጉት እና ያለንን ፍላጎት ላይ ተመስርተን ስለምንሄድ ፐርሰናሌ እንደ አንድ ጋዜጠኛ ይሄ ነው። እነዚህ ነገሮች ናቸው የሚያነሳሱኝ ማለት ነው። እነዚህን እነዚህ ነገሮች ለማሳካት እየጣርኩ በነበርኩበት ብዙ ፈተናዎች ያጋጥማሉ። እነዚህን ፈተናዎች ደግሞ እንግዲህ በእግዚአብሔር እርዳታ እያለፍ ናቸው እዚህ ደርሰናል ማለት ነው። ሶለን ከካሜራ ጋር መጀመሪያ የተዋወቅበት አፍታን ታስታውሰዋለህ ወይ? ቀደም ባለው ዘመን ወንድምህ ዘላለም ገመቹ የቪኦኤ ዘጋቢ እንደነበረም ሰምቻለሁ። ያሳደረው ተጽዕኖ አለ ይሆን? አዎ፣ እንዳልከው እንግዲህ ወንድሜ ለቪኦኤ ለረዥም ዓመት በዘጋቢነት ሲሰራ ነበረ። እኔም ደግሞ ሕፃን ልጅ እያለሁ እሱን እያየሁ ነው ያደግኩት። ወደ ካሜራ ስራ የገባሁት ልክ ሕፃን እያለሁ ነው። ካሜራ እጄ ላይ የደረሰው ሳልፈልግ። ስለዚህ አንዳንድ ዝግጅቶች ቤት ውስጥ ሲኖሩ፣ ልደት፣ ትናንሽ ዝግጅቶች ሲኖሩ፣ ካሜራ ሁሌ እጄ ላይ አለ። እኔ ነኝ የማነሳው እና እሱ ነገሮች እያደገ መጣና ወደ ፓሽን ተቀየረ። ከዛ ወዲህ ያው ወደ ፕሮፌሽናል አለም ገብቼ ስራዬን ቀጥዬበታለሁ ማለት ነው ግን ያው ከቤተሰብ የመጣ ሙያ ነው ብዬ አስባለሁ። በስተመጨረሻ በመላ ኢትዮጵያ እኛን የሚያዳምጡ ወጣቶች አሉ። በፎቶ ማንሳት ጥበብም ሆነ በዘጋቢነት መንገድ መቀጠል የሚፈልጉ ካሉ ሊያስቡባቸው የሚገቡ ነገሮች ምንድን ናቸው? ምን ማድረግ አለባቸው፣ በስራቸው ላይ ስኬት እንዲያስመዘግቡ ወይም የተሻለ እንዲሆኑ? አንደኛ መጀመሪያ ላይ አንድ ሰው እራሱን ፈልጎ ማግኘት አለበት። ምንድን ነው የምፈልገው የእኔ ተሰጠው ምንድን ነው የሚለውን ነገር ማወቅ አለበት። በእንግሊዝኛ ቋንቋ ፐርፐስ የሚባለው ማለት ነው። ያን ካገኘ በኋላ ካወቀ በኋላ ወደፊት ሊያራምዱት የሚችሉትን ግባቶች ማስቀመጥ አለበት። ቀንና ሌሊት መትጋት አለበት፣ መስራት አለበት። እንዲሁ በቀላሉ የሚመጣ ነገር የለም። ስለዚህ መማር አለበት። ሁሌ ለትምህርት ዝግጁ መሆን አለበት። የሚመጡበትን ፈተናዎችን ደግሞ ማለፍ አለበት። ያም ፈተና ፈተና ለማንም አይቀርም ግን፣ ለእያንዳንዳችን የተለያየ ፈተና እንፈተናለን። እነዛን ፈተናዎች ደግሞ በጥበብና በማስተዋል እየታለፈ የታቀደበት ቦታ መድረስ ይቻላል። ግን በመሀል ላይ ስራ አለ፣ በመሀል ላይ ትጋት አለ፣ እንዲሁም ደግሞ ፈተናዎች አሉ። እነዚህም እያለፉ ወደ ታቀደበት መደረስ ይችላል ሰው። ወጣቶችም መጀመሪያ አላማ ማግኘት አለባቸው። በዛ ዓላማቸው ላይ ደግሞ ጸንቶ መስራት አለባቸው ብዬ አምናለሁ። ሰለሞን ገመቹ ከበሬታ የሚሰጠው የሮሪፔክ ሽልማት አሸናፊ የምስል ዘጋቢ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። ቀሪ ዘመንህም በስኬት የታጀበ እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ። እሺ በጣም ነው የማመሰግነው ሀብታሙ አንተም ደውለህ ስላናገርከኝ እዝጌ me quedo en mi char regasé en la I'm <laughs> Yeah, it በተለያዩ ምክንያቶች ሀገራቸውን ለቀው ባህር ተሻግረው ኢትዮጵያን መኖሪያ ካደረጉ ማህበረሰቦች መካከል አንዱ የአርመን ማህበረሰብ ነው። የአርመኖችና ኢትዮጵያውያን ዘመን የተሻገረ ወዳጅነት በአጭር ሰዓት ሊተረክ ባይችልም ባልደረባችን አዲስ ቸኮል ግን በወፍ በረር የሚያስቃኘን ሰናዶ በመቀጠል ያሰማናል። በኢትዮጵያ የአርመን ተልዕኮ ፈጻሚ አርተማዝናዋሪያን በድሬዳዋ ጉብኝት አካሂደው ነበር። የጉብኝታቸው መነሻ በምስራቅ ኢትዮጵያ የአርመኖችን አሻራ ማሰስ ነበር። ከአክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማና በሰሜን ሸዋ አሁን ድረስ አርማንያ ተብላ በምትጠራው ስፍራ አሻራውን የተወ መሆኑን የሀገሪቱ አምባሳደር ይናገራሉ። በኢትዮጵያውያንና አርሜንያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመን መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በስምንተኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብፅን በሚወሩበት ጊዜ በዚያ የሚኖሩ አርመናውያን ከግብፅ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመንያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲና ና ሸዋ ሮቢት መካከል አርመን የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በምስራቅ ኢትዮጵያ በድሬዳዋና ሀረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ የነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበረ። በአጠቃላይ በሀገሪቱም ማለት እንችላለን። ካልተሳሳትኩ በሀረር የሀረር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው። were among the አዎንታዊ አሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያው አቶ ገበየው ይናገራሉ። ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በአገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውም በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና ከአዲስ አበባ ባሻገር ሀረርም የተወሰነ ጊዜ የኖሩበት ሁኔታ ነበረ። አርመኖች ከአዲስ አበባም የንግድ እንቅስቃሴያቸውን የግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረ ዘይት ላይ እንደሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይ ያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሀረር ነበረ። ከሀረር ነው ነቅለው መጥተው ድሬዷ ላይ ያረፉት ማለት ነው። የአንደኛው ዓለምም ጦርነትን ተከትሎ ቀደማ ኃይለ ሥላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጧቸው አርባ ወላጅ አልባ አርመን ሕጻናት ታሪክም በብዙዎች ጎልቶ የሚታወቅ ነው። ንጉሥ ምኒሊክ ለሥልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመነኛ ማሽኖችን ወደዚህ ሀገር አምጥተዋል። እውቀታቸውንና ተሰጧቸውን ይዘው ወደዚህ መጥተዋል። አርሜናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት እውቀትና ተሰጦ አላቸው። ምኒሊክ ታማኝ ዘጋ ያደረጓቸውን አርሜናውያን እውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው። ሌሎች አርመኖቹም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበየው የሚያስረዱት። እነኚህ ከአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደ ተመሰረተች፣ በአጭር ጊዜ ውስጥ ባቡሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊት እና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአትን ከውጭ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚጎተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበረ። ቴሪ ታዚኪስታን የሚባል ተሪኪዛን የሚባል የአርመን ዜጋ ነው ይህንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትላልቅ የአይረን ሺቶችን ወደ መሀል ሀገር ቤተ መንግስቱ ሲገነባ፣ የአባይ ድልድይ ሲገነባ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሀል ሀገርም በማቅረብ በኢንዱስትሪ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው። በዓለም ላይ አሉ ተብለው ከሚገመቱት 11 ሚሊዮን አርመኖች ሶስት ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት። ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅሎ ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቤዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢ ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን፣ ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው ዓለም ጦርነት ወቅት የኦቶማን ቱርክ ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል ን ጥቃት በመሸሽ ወደ ወሎ ሀይቅና ሰሜን ሸዋ አርማንያ የሄዱበት እንዲሁም በአንደኛው የዓለም ጦርነት ማግስት አርባዎቹ ልጆችና ሌሎች አርመኖች በኢትዮጵያ ስልጣኔ ጉልሚና የተጫወቱበት ዘመን ላይ በቀዳማ ኃይለስላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያውን ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሄ ንጉሤ የተደረሰውን የመጀመሪያውን የኢትዮጵያ ሕዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። ታዋቂው ሳል ክንዱቦ ምንጩ ከአርሜኒያን እንደሆነ ነው የሀገሪቱ አምባሳደር የሚናገሩት። አርባ ልጆች ብዙዎቻችሁ አርባውን ወላጆቻቸውን ያጡ የአርመን ህጻናትን ታሪክ የምታውቁ ይመስለኛል። ቀዳማዊ ኃይለ ስላሴ ኢየሩሳሌምን በሚጎበኙ ጊዜ ከቱርክ የዘር ማጥፋት ጭፍጨፋ የተረፉ አርባ ወላጆቻቸውን የተነጠቁ ህጻናትን ያሉ ከብራስ በሚሰሩ መሳሪያዎች ሙዚቃ ሲጫወቱ አይተው በመደመማቸው እንክብካቤ ሊያደርጉላቸው ሊያሳድጓቸው ወሰኑ። ወደ ኢትዮጵያ ከማምጣት አልፈው አሳዳጊዎቻቸውም ሆነዋል። አርባው ህፃናት ወደ ኢትዮጵያ ከመጡ በኋላ የዘመናዊ የኢትዮጵያ ሙዚቃ መሰረቶች ሆነዋል። እነዚህ ልጆችና ታላቃቸው የነበሩት ኮርቢያክ ናልባንዲያን ደርግ እስኪመጣ ድረስ ሀገሪቱ ተጠቀምበት የነበረውን ብሔራዊ መዝሙር ከማቀናበር ጀምረው በርካታ ሙዚቃዎችን ለኢትዮጵያ አበርክተዋል። በነገራችን ላይ እነዚህ ልጆች የአፍሪካ አንድነት ድርጅት የሚባለውን ተቋም መዝሙርም ሰርተዋል። ነርሲስ ናቸው ቅንብሩን የሰሩት። many music for ethiopia including the anthem of ethiopia which was the, the anthem of this country till dirk came to power ኢትዮጵያ ሁለት የአርመን አብያተ ክርስቲያናት ያሉ ሲሆን እነሱም አዲስ አበባ ከተማ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ና በድሬዳዋ ከተማ የሚገኘው የቅዱስ ሚናስ ቤተክርስቲያን ናቸው። በአሁኑ ሰዓት ምእመን የሌለው የድሬዳው የቅዱስ ሚናስ ቤተክርስቲያን በአስተዳደሩ ባህልና ቱሪዝም ጽሕፈት ቤት ጥበቃና እንክብካቤ እየተደረገለት ይገኛል። በቀጣይም ቤተክርስቲያኑ ወደ ሙዚየምነት ለመቀየር እቅድ እንዳለ ነው የባህልና ቱሪዝም ጽሕፈት ቤት ኃላፊው አቶ ሚካኤል እንዳለ የሚናገሩት ምንቸርችን የድሬዳዋ ባህልና ቱሪዝም ጽሕፈት ቤት ጥበቃ እያደረገለት እስካሁን ድረስ የተለያዩ እንደዚህ ዛሬ አምባሳደሩ እንደመጡት ሁሉ ሌሎች የአርመን ዜጎችም ወደ ከተማችን ሲመጡ እንዲጎበኙት እየተደረገና አንዱ የቱሪስት መዳረሻ ቦታ ነው። በቀጣይም እንግዲህ ይህንን የቱሪስት መዳረሻ ቦታ በማልማትና የተለያዩ ፕሮጀክቶችን አብሮ ለመስራት መነሻ የሚሆኑ ውይይቶችን ዛሬ አድርገናል። እንግዲህ ቀጣይ ውይይቶቹ ወደ ሰነድ ሲቀየሩ ወደ መሬት ሊውሉ ሲሉ ደግሞ በተመሳሳይ ለሕዝብና ለሌሎች አካላቶችም ይፋ የምናደርጋቸው ይሆናል። በአሁኑ ሰዓት በኢትዮጵያ ኤምባሲዋን ለመክፈት ዝግጅት ላይ ያለችው አርሜኒያ በተልእኮ ጉዳይ ፈጻሚነት የሾመቻቸው አርተም አዝናወሪያን የኢትዮጵያና የአርሜኒያን ግንኙነት በባህልና ቅርስ ብቻ ሳይሆን በሕዝብ ለሕዝብና በኢኮኖሚ ለማስተሳሰር ያስባሉ። ከአዲስ አበባ ቀጥሎ በርካታ የአርመን ማህበረሰብ ቢኖርባት የነበረችው ድሬዳዋን በመጎብኘታቸውም ደስተኛ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ዘላይ ስላመሻችሁ በእጅጉና አመሰግናለን። ሀብታሙ፣ እዚህም በመስተንግዶ አብሬያችሁ አምሽች። ያለው የሳምንት ሰው የበለን መልካም ምሽት